ያላችሁበት ሆናችሁ ይህንን ሬዲዮ ለማዳመጥ ሬዲዮናችሁን ከፍታችሁ በሞገድ ለተገናኛችሁ ሁሉ ከልብ የሆነ ሰላምታችን በየቤታችሁ ይድረሳችሁ እንላለን። ይህ ዓለም አቀፍ አድቬንቲስት ሬዲዮ ነው። ዛሬም እንደተለመደው ሳምንታዊው የጤና በረከት ዝግጅታችንን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ቆይታችኋል? ይህ ከአድቬንቲስት ዓለም አቀፍ የተስፋ ድምፅ ሬዲዮ ወደ እናንተ የሚታለፈው ሁለንተናዊ ጤና የተሰኘ ሳምንታዊ ፕሮግራማችን ነው። ከእናንተ ጋር በተለያዩ ጉዳዮች ላይ ስንወያይ ቆይተናል። ዛሬም ደግሞ አንድ ፕሮግራም ይዘንላችሁ ቀርበናል። ፕሮግራሙን እ የቀረብኩላችሁ ገለቶ ገመችው ነኝ። አብራችሁን እንድትቆዩ በታላቅ አክብሮት እንጠይቃለን። እንደተለመደውም ፕሮግራማችንን ከመጀመራችን በፊት ጸሎት እንድናረግ በአክብሮት እጠይቃችኋለሁ በሰማያት የምትኖር እግዚአብሔር አምላክ በጤንነትና በደህንነት በያለንበት ስፍራ ስለጠበቅከን እጅግ አድርገን እናመሰግንሃለን። በዚህ ሬዲዮ ሞገድ ውስጥም የተስፋን ቃል፣ የጤናን መልእክት እያስተላለፍክልን ስላለ ከልብ እናመሰግንሃለን። ዛሬም የምንማረውን ትምህርት እንድናስተውል ጸጋህን አብዛለን የምናውቀውንና የምንሰማውን ወደ ተግባር መቀየር እንድንችል ጸጋህን አብረ ጨምረ ስጠን። ስለሰማን እናመሰግንሃለን። በጌታ በኢየሱስ ክርስቶስም አሜን። እንግዲህ በተለያዩ ርዕሰ ጉዳዮች ላይ ከእናንተ ጋር ቆይታ ስናደርግ ነበረ። ዛሬ የምንመለከተው በስምንቱ ሐኪሞች በሚል ርዕስ ስር የተለያዩ የጤና ርዕሰ ጉዳዮችን ስናነሳ ነበር። ዛሬ ከነዚህ ስምንቱ ሐኪሞች የመጨረሻውና የማጠቃለያ የሆነውን በእግዚአብሔር መታመን የሚለውን እንመለከታለን። እንዴት በእግዚአብሔር መታመን ሐኪም ሊሆን ይችላል ወይም ደግሞ በጤና በበሽታው ስላለ ሰው እንዴት ሊረዳ ይችላል እንዲሁም ደግሞ በጤና ያለን ሰው እንዴት ሊጠብቅ ይችላል የሚለውን እንመለከታለን። እንግዲህ እንደተለመደው ከዚህ በፊትም ስንነጋገር እንደነበረው እያንዳንዱ እቃ በሚሰራበት ጊዜ ያ የሰራው አካል ስለዛ እቃ አሰራር ማኑዋል ያዘጋጃል። መዝሙረ ዳዊት መቶ ከቁጥር ሶስት ላይ ደግሞ እንደምናነበው እግዚአብሔር ሰራን ይላል እና ስለዚህ የሰራን እሱ ከሆነ ይህ አካል እንዴት በጤንነት እንደሚቆይ እንዴት ከበሽታ ሊጠበቅ እንደሚችል የሚያውቅ እሱ ነው። ስለዚህም በቃል ውስጥ ምን እንደሆነ እንመለከታለን። ፕሮግራማችንን ስንጀምር ይህንን የስምንቱን ሐኪሞች ወደኋላ መልስ ብዬ ላስታውሳችሁ እና ንጹህ አየር፣ የፀሐይ ብርሃን፣ መሻትን ወይም ፍላጎትን መግዛት ትክክለኛ እረፍት ማድረግ የአካል ብቃት እንቅስቃሴ ማድረግ እና ትክክለኛ አመጋገብ፣ አልፎም ደግሞ የውሃ አጠቃቀማችንና በመጨረሻም ደግሞ በመለኮታዊ ኃይል ለመታመን እነዚህ እውነተኛ የሆኑ ፈዋሽ መድኃኒቶች ናቸው። እነዚህን ኬትም አይደለም ያመጣናቸው። ናቸው ነገር ግን የመጀመሪያዎቹን የዘፍጥረት መጽሐፍ ምዕራፎች በምናነብበት ጊዜ የምናገኘው ሀሳብ ነው። ዘፍጥረት ምዕራፍ ሁለት ከቁጥር 17 ላይ ሁላችንም መጽሐፍ ቅዱሳችንን ሄደን ስንመለከት እግዚአብሔር አምላክ ለመጀመሪያ ወላጆቻችን ትእዛዝ የሰጠበትን ስፍራ እንመለከታለን። ነገር ግን መልካምና ክፉን ከሚያስተውቀው ዛፍ አትብላ፣ ከእርሷ በበላቀን ሞትን ትሞታለህና ሲል እግዚአብሔር ትእዛዝን እንደሰጠው። ከዚያም ትእዛዝ ሳይስማማ ወይም ደግሞ ለእግዚአብሔር ሳይታዘዝ አዳም በአዳም አማካኝነት ወደ ሰው ዘሮች ሁሉ በሽታ እንደመጣ እናያለን። በተናገረው ቃል እግዚአብሔርን እንዲታመነው አዳም ያስፈልገው ነበር። በእግዚአብሔር ቃል ላይ ሙሉ እምነት ሊኖረው ይገባ ነበር። ነገር ግን ያንን ሳያደርግ ወደ ክፋት፣ ወደ ኃጢአት እንደገባ እናያለን። ስለዚህም በእግዚአብሔር መታመን እጅግ አስፈላጊ ነው። እግዚአብሔር በቃል ውስጥ እርሱ ላይ እንድንታመን የሚያደርገውን ቃል ሰጥቶናል። መጽሐፍ ቅዱስ እንደምንመለከተውም እጅግ ጠቃሚ የሆነ የጤና መጽሐፍ ነው። መግቢያ እንዲሆነን ምሳሌ ምዕራፍ ሶስት። ስለዚህ በእግዚአብሔር ስለመታመን እንዴት ከጤና ጋር ያለውን ግንኙነት የምንመለከት ይሆናል። ምሳሌ ምዕራፍ ሶስት ላይ ሁላችንም ምናልባት ብዙዎቻቸው የሰማችሁት እንደሆነ አስባለሁ። ምሳሌ ምዕራፍ ሶስት ከቁጥር አምስት ላይ እንዲህ የሚል ቃል አለ። በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገዱ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን። እግዚአብሔርን ፍራ ከክፋትም ራቅ። ቁጥር ስምንት ላይ ለውን ተመልከቱ ይህም ለስጋ ፈውስ ይሆንልሃል ለአጥንትህም ጠገን። እጅግ ይደንቅ ነው። በእግዚአብሔር ላይ መታመን ለአካልም ለመንፈስም ለሕይወታችን ሁሉ ጠቃሚ ነው ማለት ነው። ስለዚህ በእግዚአብሔር ላይ ሙሉ ለሙሉ መታመን፣ ሙሉ ለሙሉ መደገፍ እንዳለብን የሚያሳየን የመጽሐፍ ቅዱስ ቃል ነው። በፍጹም ልባችን በእግዚአብሔር ስንታመን ለአጥንታችንም ለአካላችንም ፈውስ የምናገኝ ይሆናል ማለት ነው። ዛሬ በዋናነት የምንመለከተው አእምሯችንና አካላችን ስላላቸው ግንኙነት ነው። መጽሐፍ ቅዱሳችን በሉቃስ ወንጌ ምዕራፍ 21 ከውጥር 26 ላይ ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ፣ የሰማያት ኃይላት ይናወጣሉ። እንግዲህ በመጨረሻ ዘመን ሰዎች በፍርሃት የሚወርቁበት የሚናወጡበት ሰዓት እንደሚመጣ ያ ማለት በዓለም አቀፍ ደረጃ የምናያቸው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ምስቅልቅልነቶች እና ችግሮች የሰውን ልብ በፍርሃት ውስጥ እንደሚከቱት የእግዚአብሔር ቃል አስቀድሞ ነግሮናል። ከዚህም የተነሳ እንዴት ነው ታዲያ እነዚህ ሁሉ ነገሮች እያሉ በእግዚአብሔር አርፈን ልንኖር የምንችለው። ስለዚህ ትልቁ ነገር እዚህ ጋር ማሰብ ያለብን ነገር በእግዚአብሔር ካልታመንን በስተቀር ያለንበት ዘመን እጅግ ፍርሃት ውስጥ የሚከት እንደገና ደግሞ ሽብር ውስጥ የሚያስገባ ነው። የክርስቶስን ሕይወት ስንመለከት እንግዲህ ክርስቶስ እድገቱ ወይም ሕይወቱ በሶስት ደረጃ እንደሆነ ስናነሳ ቆይተናል። ሉቃስ ወንጌል ምዕራፍ ሁለት ከቁጥር ሀምሳ ሁለት ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያደግ ነበር። እንግዲህ በጥበብ የሚለው መንፈሳዊውን አእምሯዊውን እድገት ሲያሳይ በቁመት የሚለው ደግሞ በቁመት በአካላዊ ሁኔታው የማደግን እንዲሁም በሞገስ በእግዚአብሔርና በሰው ፊት የሚለው መንፈሳዊ የሆነ እድገት እንዳለው። እናለ ልንረሳው የማይገባን በጣም ወሳኝ ነጥብ ቢኖር እዚህ ጋር እውነተኛ ጤንነት ማለት ሙሉ መሆን ማለት ነው። የጤና የሚለው ቃል ስርወ ቃሉ የመጣው ከላቲን ቋንቋ ነው እና ይህም ደግሞ ሙሉ መሆን ማለት ነው። መጽሐፍ ቅዱሳችንም ይህንን እውነት በእጅጉ ይጋራል። ማቴዎስ ወንጌል ምዕራፍ 9 ቁጥር 12 ላይ ክርስቶስ ያለውን ተመልከቱ። ኢየሱስም ሰምቶ ሕመምተኞችን እንጂ ባለጤናዎችን ባለ መድኃኒት አያስፈልጋቸው። ባለጤናዎች የሚለው ሙሉ የሆኑ አያስፈልጋቸውም የሚለውን እንመለከታለን። በእንግሊዝኛው ያንን ያሳየናል፣ ወይም ትክክለኛው የላቲን ቃልም ያንን ያሳየናል። ዮሐንስ ወንጌል ምዕራፍ አምስት ቁጥር ስድስት ላይም እንዲሁ በተመሳሳይ ሁኔታ ኢየሱስ ይህ ሰው ተኝቶ ባየ ጊዜ፣ እስካሁን ብዙ ዘመን እንዲህ ነበረ ልትድን ትወዳለህን ሲል ጠየቀው። ልትድን የሚለው ቃል ሙሉ ልትሆን ትፈልጋለህን ወይ ትወዳለህን ማለት እንደሆነ እናያለን። ስለዚህ ጤና የሚለው ቃል ሙሉ መሆን ማለት ነው። ዘዳግም ምዕራፍ ስድስት ላይ በተመሳሳይ ሁኔታ መጽሐፍ ቅዱሳችን እንዲሁ በብሉይ ኪዳን ክፍል ውስጥ ማለት ነው፣ አንተም አምላክህን እግዚአብሔርን በፍጹም ልብ በፍጹም ነፍስና በፍጹም ኃይል ውደድ ይላል እና እነዚህ በአካል በመንፈስና በአእምሮ እግዚአብሔር አምላካችን እንድንወድ የቀረበልን ጥሪ ነው። በእግዚአብሔር መታመን እጅግ ከጤናችን ጋር የተሳሰረ የተያያዘ በፍጹም ለይተን የማንመለከተው ነው። ከዚህ ቀደም ያየናቸው ሰባቱ ሐኪሞች ያለዚህ ምንም አይደሉም። ትልቁ በእግዚአብሔር ቃል መታመን በእግዚአብሔር ቃል ማረፍ ነው። የፎስ አገልግሎት በሚል መጽሐፍ ላይ አንድ በጣም ግሩም ጽሑፍ አለ። በአእምሮና በአካል መካከል ያለው ግንኙነት በጣም የቀረበ ነው። አንዱ ሲጎዳ፣ ሌላኛው ይጎዳል። ብዙዎች ከሚገነዘቡት በላይ የአእምሮ ሁኔታ ጤናን እጅግ በጣም የሚጎዳ ነው። ስለዚህ አንዱ ይህንን ክፍል ስናነሳ ልናስተውለው የሚገባን ነገር በአእምሯችንና በአካላችን መካከል ያለው እጅግ በጣም ትልቅ ግንኙነት ነው። ከዚህ ቀደም አብዛኛዎቹ ስናወራቸው የነበሩ ነጥቦች ስለ አካላችን ያወራናቸው ናቸው። ይሄ ግን በዋናነት ደግሞ ስለ አእምሯችን፣ በእግዚአብሔር ላይ ስለ መታመናችን የምንመለከተውበት ክፍል ነው። ስለዚህም ሀሳቡም እንደምትረዱት በአካላችንና እንዲሁም በአእምሯችን መካከል መለያየት የማይቻል ብዙዎች ደግሞ ከሚገነዘቡት በላይ የሆነ ግንኙነት እንዳለ ነው። የታመሙ ሰዎች ሕክምና ላይ የአእምሮ ተጽዕኖ የሚያስከትለው ውጤት መዘንጋት የለበትም። በትክክል ጥቅም ላይ ሲውል ይህ ተጽዕኖ በሽታን ለመዋጋት በጣም ውጤታማ ከሆኑት ኤጀንሲዎች አንዱ ይሆናል ማለት ነው። ምን ማለት ነው እንግዲህ፣ የታመሙ ሰዎችን ሕክምና ስናደርግ ብዙ ጊዜ ቸል የምንለው ወይም አሁን ባለንበት የጤና ስርዓት ውስጥም የአእምሮ ሁኔታ እጅግ በጣም ቀለል ተደርጎ ወይም ቸል ተብሎ የሚታለፍበት ሁኔታ አለ። ነገር ግን ይህ ነገር በትክክል ጥቅም ላይ ሆኖ ቢሆን ኖሮ እጅግ በሽታ ለመዋጋት ወይም ያንን የታመመን ሰው ለመርዳት በሚደረገው ጥረት ውስጥ ትልቅ ውጤት በመጣ ነበር። እንግዲህ ሁላችሁም በዚህ ነገር ትዝብት ውስጥ ሳትወርቁ እንዳልቀራችሁ አስተውላለሁ። ያለንበት ዘመን እንግዲህ ብዙ ሰዎች ይታመማሉ፣ ወደ ሐኪም ቤት ይሄዳሉ ሐኪሞችን በጣም በስራ ውጥረትና ጫና ውስጥ ስለሚሆኑ ሰዎችን በሚገባ ተረጋግተው ምን ሆነ ነው ብለው ለመጠየቅና ተረድተው ያንን ሰው ለመርዳት በጣም ጠባብ ጊዜ ነው ያላቸው። ስለዚህ ሰዎች የአእምሯቸው ሁኔታ በጣም ቸል ይባልና ወይም ሳይጠየቅ ይቀርና አካላቸው ላይ ብቻ ስለሚሰማቸው ስሜት ይጠየቃሉ። በዛ መሰረት መድኃኒት ይታዘዝላቸዋል፣ ወደ ቤት ይሸኛሉ። ነገር ግን ይሄ የአእምሮ ሁኔታቸው ጤናማ ነው ወይስ አይደለም? እነዚህ ሰዎች የሚጨነቁበት ጉዳይ አለ ወይስ የለም? ምንድን ነው እንዲታመሙ ምክንያት የሆነው ነገር የሚለው ነገር በጥልቀት ስለማይጠናና ስለማይፈለግ ቸል ተብሎም ስለሚታለፍ የሚደረገው ሕክምና ሙሉ ሳይሆን ይቀራል። ስለዚህም እነዚያ መሬቶች ቢወሰዱ በአእምሮ ውስጥ እየተመላለሰ የሚያስቸግረው የሀሳብ ጭንቀት፣ ውጥረት፣ ፍርሃት፣ ድንጋጤ በኋላ ላይ በዝርዝር እንመለከታቸዋለን። እነዚህና ሌሎችም መሰ ጉዳዮች ቸልብ ተብለው ከታለፉና የአካል ሁኔታ ብቻ ተመርምሮ ወይም ተፈትሾ ለዛም የሆን መድኃኒት ብቻ በሚሰጥበት ጊዜ ሙሉ ብለን ቅድም ስናወራ የነበረው ጤና ሳይገኝ እንዲሁ ይቀራል ማለት ነው። በእግዚአብሔር መታመን ስናነሳ በእግዚአብሔር አለመታመን ነው ሰዎችን የሚያሳምማቸው ማለት ነው። በእግዚአብሔር መታመን ጤናን የሚሰጥ ከሆነ ሙሉ የሚያደርግ ከሆነ፣ በተቃራኒ ደግሞ በእግዚአብሔር አለመታመን ወይም ደግሞ በኋላ ላይ እንመለከታቸዋለን። ይሄ በእግዚአብሔር አለመታመን በብዙ መልኩ ሊገለጽ ይችላል። በጭንቀት፣ በውጥረት፣ በፍርሃት፣ በድንጋጤ፣ በመሸበር፣ በእነዚህና በሌሎች አሉታዊ በሚመስሉ ስሜቶቻችን የሚንጸባረቅ ጉዳይ ይሆናል ማለት ነው። ስለዚህ እንግዲህ ጭንቀት ወይም ደግሞ እረፍት ማጣት ይሄንን እንመልከት እንግዲህ ጭንቀት ወይም በተለምዶ ሀሳብ እንለዋለን እኛ እኛ ሀሳብ እከላይ ሀሳብ ይዞታል እከላይ ሀሳብ ውስጥ ገብቷል ይሄ ነገር እያሳሰበኝ ነው እንላለን እና ስለሱ እንመልከት ይሄ በእግዚአብሔር ያለመታመን ምልክት ነው በእርግጥም አንድ ሰው ሲጨነቅ በአካል ውስጥና በአእምሮ ውስጥ የሚመጣው ነገር ምንድን ነው ብሎ መጠየቅ በጣም አስፈላጊ ነው። ስለዚህ አንድ ሰው በሚጨነቅበት ጊዜ በአእምሮ ውስጥ ለዛ ጭንቀት ምላሽ ይሰጣል። ስለዚህም ያ ምላሽ ደግሞ ውጤቱ በመላው አካል ላይ የሚታይ ይሆናል። እንግዲህ ሰውነታችን በነዚህ ጭንቀቶች ውስጥ በሚገባበት ጊዜ እጅግ ከፍተኛ የሆነ ችግር ሊያመጡ ጉዳት ሊያምጡ የሚችሉ ሆርሞኖች ወደ ሰውነት ውስጥ በደም አማካኝነት ይሰራጫሉ። አእምሯችን ወይም የምናስበው አስተሳሰባችን በአካላችን ላይ ሊያደርሰው የሚችለው ነገር በጣም ከፍተኛ ነው። የልብ ምት ይጨምራል፣ አተነፋፈሳችን ይጨምራል፣ ቶሎ ቶሎ ቁና ቁና መተንፈስ፣ እንዲሁም ደግሞ በደማችን ውስጥ ያሉ እነዚህ ጤናማ እያልሆኑ ስቦች እንዲበራከቱ ያደርጋል። የደም ቧንቧዎቻችን እንዲሁ እንዲጫነቁ ያደርጋል። በተለይ በተለይ ደግሞ የበሽታ መከላከል ስርዓታችን እንዲዳከም የሚያደርገው አንዱ ጭንቀት ነው። አልፎም ደግሞ እንግዲህ ሁለተኛ አእምሮ ተብሎ በተለምዶ የሚነገረው ጨጓራችን ወይም የመፍጫ ስርዓታችን እንግዲህ ቀጥተኛ የሆነ ግንኙነት ነው ያለው። በዋናነት ከአእምሯችን የሚነሳ አንድ ቫገስ የተሰኘ ነርቭ አለ። ይሄ ከአእምሯችን ቀጥታ የሚነሳው ቫገስ የተሰኘው ነርቭ በቀጥታ ጨጓራና አብዛኛውን የመፍጫ ስርዓት አካሎቻችንን፣ አንጀታችንን፣ ጎሮሯችንን፣ ሌሎችንም ክፍሎች የነርቭ ስርዓት ከዚህ ከአእምሮ የሚመጣ ነው፣ ወይም ደግሞ የሚተዳደሩት በዚህ ነርቭ አማካኝነት ነው። ስለዚህ ሀሳብና ጭንቀት በሚኖርበት ጊዜ እነዚህ አካላቶቹ የሚሰሩት ስራ ሁሉ ይስተጓጎላል አብረው ከዚህ መረዳት እንደምንችለው የብዙ ጭንቀት በሚኖርበት ጊዜ የምግብ አለመፈጨት ችግርም አብሮ የሚስተዋል ችግር ነው። ያ ብቻ አይደለም። ሰውነታችን ከምግብ ውስጥ እንኳን ንጥረ ነገሮቹን እንዳይመጥና ወይም እንዳይጠቀም ያደርጋል። በሰውነታችን ውስጥ የተፈጠረ ቆሻሻ በተቃራኒው ደግሞ እንዳይወገድ ምክንያት ይሆናል ማለት ነው። ስለዚህም እጅግ ዘርፈ ብዙ የሆነ ጉዳቶች ያሉት ጭንቀት ጥቂት ምን እንደሆነ እንድታስተውሉት የተወሰኑ ነጥቦችን እናንሳ። ክብራትና ክብራን የዝግጅታችን አድማጮች በኩላሊታችን በላይኛው ክፍል አደርናል አደርናልን የሚባል እጢ አለ። ይሄ በዋናነት ለአደጋ ጊዜ ተብሎ ብቻ የተዘጋጀ ለማምለጥ ወይም ለመጋፈጥ ተፈጥሮ ያዘጋጀችልን የመውጫ ቀዳዳ ነው። እነዚህ ሆርሞኖች ወይም ይሄ እጢ የሚያመነጫቸው የተለያዩ ሆርሞኖች አሉ። እነዚህ ለጭንቀት ጊዜ ብቻ ወይም ችግር ውስጥ በምንገባበት ጊዜ አይበለውና፣ ለምሳሌ በምሽት ይሄድን ጅብ ቢያጋጥመን ያንን እንድንጋፍጥ አሊያም እንድናመልጥ የሚረዳን ኃይል የምናገኘው እነዚህ ሆርሞኖች በሰውነታችን ስለሚመነጭ ነው ነገር ነገር ግን በየጊዜው እየተመላለሰ ውስጣችንን ልክ እንደ ጅብ የሚያስፈራ ወይም ደግሞ በውስጣችን ልክ ጅብ የመጣ ያህል እስኪ መስለን ድረስ የሚረብሸን የሚያስጨንቀን ነገር ቢኖር ይሄ ነገር ተደጋጋሚ በሚሆንበት ጊዜ እጅግ ከፍተኛ ተጽዕኖ አለው። ወይም ደግሞ በሕክምናው ባለሙያዎች እንደሚባለውም መርዛማ ሆርሞን ይሆናል። እንግዲህ ይሄ መርዛማ ሆርሞን በብዛት በሰውነት ውስጥ በተደጋጋሚ በሚመነጭበት ጊዜ የሚፈጠረው ነገር ቢኖር ሰውነታችን የበሽታ መከላከል ስርዓቱ እንዲዳክም እና ከላይ የተመለከትናቸው ጉዳቶች ሁሉ እንዲመጡ፣ አካልም እንዲጨነቅ፣ በቀላሉም ለበሽታ እንዲዳረግ ምክንያት ይሆናል። ከአብዛኛዎቹ ከሰው ወደ ሰው የማይተላለፉ በሽታዎች በስተጀርባ እንደ ትልቅ ምክንያት ተደርጎ ሊወሰድ ይችላል ጭንቀት ብዙ ጊዜ ግን በህክምናው ስርዓት ውስጥ ይሄ ነገር ቸል ተብሎ የሚታለፍ ነው። ጭንቀት እንዲሁ በሰውነታችን ውስጥ የአንዳንድ ንጥረ ነገሮች እንዲጎሉ ወይም እንዲያንሱ ያደርጋል። በተለይም ፖታሽየም እና ካልሽየም እንዲያንሱ ያደርጋል። እነዚህ በጣም ወሳኝ ለሰውነታችን እጅግ በጣም ወሳኝ የምንላቸው ናቸው። ስለዚህም የካልሽየም ንጥረ ነገር በሰውነታችን ውስጥ ሲያንስ እንግዲህ ሁላችሁም በተደጋጋሚ የሰማችሁ ይመስለኛል። ሁላችንም በቀላሉ እንደምንረዳው የአጥንት መሳሳት ወይም ደግሞ የካልሲየም እጥረት በቀላሉ ስብራት ውስጥ የመግባት የመውደቅ ያመጣል ማለት ነው። ይሄ ነገር ስትሰሙት አድማጮች ሊያስደነግጣችሁ ይችላል። ነገር ግን ደግሞ ዛሬ ላይ የተሰሩ ያሉ በርካታ ጥናቶች እንደሚያሳዩት ከካንሰርም ጋር ከፍተኛ ግንኙነት እንዳለው ነው። በሃርቫርድ ሜዲካል ትምህርት ቤት ላይ የተሰራው ጥናት እንደሚያሳየው አና ዌብስተር የተሰኘች ዶክተር በዚህ በሃርቫርድ ሜዲካል ትምህርት ቤት ውስጥ የካንሰር ፕሮግራምን በአካልና በመንፈስ ላይ ያለውን ግንኙነት የሚያጠና ኢንስቲትዩት ነው። ያለችው ነገር በጣም የሚያስደንቅ ነው። ማንኛውም ሰው በካንሰር የተያዘ ሰው ጭንቀት በስተጀርባው እጅግ በኃይል ይኖራል የሚል ሀሳብ ነው በጥናቷ ያቀረበችው። ብዙ ብዙ ነገሮች ወደ ጭንቀት ሊያስገቡን ይችላሉ። አንድና አንድ ብቻ ሳይሆን በጣም በርካታ ምናልባት እነዚህ ጭንቀት ሲኖር የሚያስጨንቁ ነገሮች ደግሞ ይኖራሉ፣ ስትረሰር እንላቸዋለን። አንደኛ ትክክለኛ ያልሆነ የአመጋገብ ስርዓት እንዲሁ በአእምራችን ላይ ጫና ሊያሳድር ይችላል፣ ጭንቀት ሊያመጣ ይችላል። ቡና ጭንቀት ሊያመጣ ይችላል። ትክክለኛ ያልሆነ ሙዚቃ፣ ይህ በጣም ምናልባት የብዙዎች ወጣቶችን ህይወት እያበላሸ ያለ ነገር ሊሆን ይችላል። እንዲሁም ደግሞ ቴሌቪዥን በራሱ ይህንን አይነት ውጤት ያመጣል። ጥቂት ስለ ቴሌቪዥን አንድ ሀሳብ ፕሩፍ ፖዘቲቭ ከተሰኘ መጽሐፍ ላይ ስለዚህ ስለ ቴሌቪዥን የተነገረውን ሀሳብ ላካፍላቸው። የቴሌቪዥን አስፈሪ ጎን፣ መረጃ ወደ ውስጥ በሚገባበት ጊዜ እኛ ምላሽ አንሰጥም። ወደ ማህደረ ትውስታ ገንዳችን ወይም ሚሞሪ የምንለው ይገባል እና ምናልባት በኋላ ላይ እኛ ምላሽ እንሰጠዋለን። ነገር ግን ምን ምላሽ እንደምንሰጥ አናውቅም። ቴሌቪዥን ስንመለከት ምላሽ እንዳንሰጥ ራሳችንን እያሰለጠንን ነው። በኋላም ለምን እንደምናደርገው ወይም ኬት እንደመጣ ሳናውቅ ነገሮችን እየሰራን እንገኛለን። ያን ያህል የምናደርገውን ድርጊት ለምን እና ኬት መጣ የሚለውን ነገር እንኳን ሳናስተውል አንድን የማንወደውን ወይም ደግሞ የሚጎዳንን ነገር እንድናደርግ ያደርገናል። በተለይ በፍጥነት በስክሪን ላይ የሚለዋወጡት እነዚህ ምስሎች በአእምሯችን ላይ የማስጨነቅ ውጤት የሚያምጡ ናቸው። እንግዲህ ቅድም በተወሰነ መልኩ የጠቀስኳቸው እጅግ ከመጠን በላይ የሆነ መሪር ሀዘን፣ ጭንቀት፣ አለመርካት፣ የበረኝነት ስሜት፣ የጥፋተኝነት ስሜት እና አለመተማመን ወይም እምነት ማጣት፣ እነዚህ ሁሉ የሰውነትን ኃይል የሚያዳክሙ ሞትንም ደግሞ በምላሹ የሚጋብዙ ናቸው። ዛሬ ላይ በጣም በርካታ ጥናቶች የተደረጉ ነው። በተለይ እነዚህ የእኛ አስተሳሰቦች ለእኛው አካል መልሰው መርዛማ ይሆናሉ። በተለይ አሉታዊ አስተሳሰቦች እና ባህሪያቶችን በምንላመድበት ጊዜ እነዚህ አይነት ስሜቶች በስሜታችን ውስጥ በሚደጋገሙበት ጊዜ መርዛማ የመሆን እድል እንዳላቸው እናያለን። መርዛማ የምንለው ነገር ማንኛውም አካልን የሚያስቆጣና እንዲሁም ደግሞ ጎጂ ውጤቶች እንዲመጡ የሚያደርግ ጤንነትን በመጨቆን ወይም በመጉዳት አካል ስራውን ባዮሎጂካል ስራውን እንዳያከናውን የሚያደርገው ነገር ሁሉ መርዛማ ተብሎ ይነገራል። ዶክተር ኤልስን ሀስ የተሰኘው ሰው ይህ በካሊፎርኒያ የሚገኝ ሐኪም ነው። መርዛማ የሚለውን ቃል ሲተነትን ማንኛውም አካልን የሚያስቆጣ ወይም ጉዳት የሚያመጣ ነገር ነው። ስለዚህ እዚህ ውስጥ ምን አይነት ነጥቦች አሉ? የሚለውን ማሰላሰልና ማወቅ በጣም አስፈላጊ ነው። ፍርሃት፣ ደስታ፣ ቁጣ እንደዚህ ያሉ ኃይለኛ ስሜቶች በአጠቃላይ ስሜት የሚለውን ቃል ስንሰማ በአጠቃላይ የምናስባቸው ናቸው። የስነ ልቦና ባለሙያዎች ስሜቶችን ለክስተቶች፣ ለሁኔታዎች፣ ለሰዎች ወይም የራሳችን ሀሳቦችና ትዝታዎች ለራሳችን ሀሳቦችና ትዝታዎች አእምሯችን የሚሰጠው ምላሽ ነው ብለው ያስቀምጡታል። እነዚህም ወሳኝ በሆኑት ወቅቶችም ሆኑ በሕይወታችን ውስጥ አስፈላጊ ያልሆኑ በሚመስሉ ጊዜያት ሁሉ በንቃተ ህሊናችንና በማናውቅ ሁኔታ የሚመላለሱ ናቸው። እነዚህ ስሜቶች ወይም ስሜት ብለን ዲፋይን የምናደርገው የምንገልጸው ነገር ማለት ነው። እዚህ ጋር ቆም ብለን ልናስተውለው የሚገባው ነገር ጤናን፣ ታዲያ ለእነዚህ ሁሉ ነገሮች መፍትሄ ምንድን ነው ብለን ስናነሳ የመጀመሪያው ነገር ለአካልም ሆነ ለመንፈስ እንደ ማመስገንና ና እንደ አድናቆት ስሜት መንፈስ ያለ በጣም ጤናን ሊያሻሽል የሚችል ነገር የለም። በሁሉም ነገር ማመስገንና እግዚአብሔርንም የማድነቅ ዕውቅና የመስጠት መንፈስ ለአካልም አልፎም ደግሞ ለመንፈስም ሊሆን የሚችል ትልቅ መድኃኒት ነው። ቶትስ ፍሮም ማውንት ኦፍ ብሌሲንግ በተራራው ላይ ከተሰበኩ ስብከቶች የተወሰደ ግሩም መጽሐፍ ነው። ገጽ 16 ላይ በጣም ግሩም በሆነ ሁኔታ የእኛን ሰላም የሚበጠብጠው የሚያጠፋው አብዛኛውን ጊዜ የራስ ወዳድነት ነው ወይም ራስን መውደድ ነው። ይሄ ወደ ጎን በሚደረግበት ጊዜ በምትኩ ሌሎችን ስንወድ ወይ ፍቅር ሲኖር ያኔ ሰላማችን ይመለሳል፣ ጤናችን ይመለሳል ማለት ነው። ስለዚህም ራሳችንን እጅግ ጥልቅ ከሆናዘን ስሜት መጠበቅ ልክ እንደ ጸሎት የተሰጠን ግዴታችን ነው። ሁሉ ነገራችን ለክርስቶስ መስጠት እና ማስረከብ በእኛ በኩል የሚጠበቀው ይሄ ነው። ሁለንተናችንን ለክርስቶስ ማስገዛት፣ ሁለንተናችንን ለእርሱ መስጠት፣ በመስቀል ላይ የታረደውን በግ ማስሰብና ማየት፣ አዎንታዊ አስተሳሰቦችን መመገብ ያስፈልጋል። እንግዲህ ተደጋጋሚ አሉታዊ የሆኑ አስተሳቦች ወደ አእምሮአችን በሚወጡበት ጊዜ እነዚህ መርዛማ ናቸው ብለናቸዋል። እንዲሁ የሚወገዱ ሳይሆን በተቃራኒው አዎንታዊ የሆኑ ተግባራቶችን በማድረግ እነዚህን ለአእምሯችን በመናገርና በመደጋገም አእምሯችንን በአውንታዊ ነገሮች መምላት ያስፈልጋል። ያ በሚሆንበት ጊዜ አሉታዊ ተጽዕኖዎች ስፍራቸውን እየለቀቁ አውንታዊ ተጽዕኖዎች ደግሞ ወይም ስሜቶች አእምሯችን ላይ እየነገሱ ይሄዳሉ። ተስፋ፣ ብርታት፣ እምነት እንዲሁም አዛኝነት እና ፍቅር፣ እነዚህ ሁሉ ጤናንና ረዥም ዕድሜን የሚያመጡ ናቸው። የተረጋጋ አእምሮ፣ ደስተኛ መንፈስ ለአካል ጤንነት ለመንፈስ ደግሞ ጥንካሬን ይሰጣል ይላል የፎሳ አገልግሎት ገጽ 241 ላይ። ስለዚህም አዎንታዊ አመለካከቶችን፣ ራሳችንን በእነዚህ ነገሮች መሙላት ያስፈልጋል። የህይወትን ገጽታ በአዎንታዊ ጎኑ መመልከት ልማድ ሊኖረን ይገባል። የሚጠነቀቅልን አምላክ በሰማይ መኖሩን መገንዘባችን አመለካከታችን አዎንታዊ ሆነ ዘንድ እገዛ ያደርግልናል። እዚህ ጋር መዘንጋት የሌለብን ነገር ጸሎት ጸሎት የውት እስትንፋስ ነው። ሸክማችንን ለአምላክ የምንሰጥበት መንገድ ነው። ልባችንን ለጓደኛችን እንደምንከፍተው ለእግዚአብሔር መክፈት ነው። ጥንቃቄና ደስታችንን የምናካፍልበት መንገድ ነው። ከህይወት ፈታኝ ነገሮች ጋር የምንጋፈጥበት ጥንካሬያችን ነው። ጸሎት፣ ስንቶቻችን ይህን እናደርጋለን? ጸሎት በእርግጥም ከብዙ ነገሮች የሚጠብቀን ከብዙ ነገር የሚያድንን እግዚአብሔር ያዘጋጀልን መድኃኒት ነው። እግዚአብሔር የህይወታችንን ጉዳዮችና ጥልቅ የሆኑ የተሰወሩ ነገሮችን አያስተውልን ብላችሁ አታስቡ። እርሱ ሁሉን ማየት የሚችል ሁሉን መረዳት የሚችል ነው። ነገር ግን ቢያውቅም እንኳን በጸሎት ወደ እርሱ እንድንቀርብ ትልቅንም ትንሽንም ችግራችንን፣ ስጋታችንን፣ ውጥረታችንን የሚያሳስበንን ነገር ሁሉ እንድናወያየው ለጓደኛችን እንደምናጫውተው እንዲሁ ልባችንን አንዳች ነገር ሳንደብቅ ከእርሱ እንድናጫውተው ይፈልጋል። ይህንን በማድረግ በእርግጥ የሚጠቀመው እግዚአብሔር ሳይሆን ወንድ ወንድሞች ና እህቶች እኛው ራሳችንን። በጸሎት ውስጥ የሚያድስ የሚያነቃቃ የሚያበረታ ትልቅ ኃይል አለ። ስለዚህም ምናልባት ለሰዎች ለመናገር የምንፈራው ነገር ሁሉም አንዳች ነገር ሳንፈራ በሙሉ መተማመን ለእግዚአብሔር ለአምላካችን በጸሎት አማካኝነት ልንሰጥ እንችላለን። በመታመን ላይ የተመሠረተ ግንኙነት እየጎለበተ ይሄዳል። ጸሎት ደግሞ መታመናችንን ይገነባል። እግዚአብሔር እንደ አባት ይጠነቀቅልናል፣ ብቻችንንም አይተወንም አይተወንም። ስለዚህም ከነዚህ ጤና ላይ ቀጥተኛ ተጽዕኖ ከሚያሳድሩ ጭንቀት፣ ውጥረት፣ ስጋት፣ ጥናት፣ ስግብግብነት፣ የበደለኝነት ስሜት፣ ሌሎችም እጅግ ብዙ ናቸው ራሳችንን መጠበቅ መቻል አለብን። ምን ማድረግ አለብን? የማህበረሰብ አገልግሎት፣ መልካም ስራዎች ላይ መሳተፍ፣ መልካም አነጋገርን መናገር ደስተኛ መሆን ምሳቅ፣ መጫወት ያስፈልጋል። እነዚህ በቀጥታ ጤናን የሚያጎናጽፉ ቀላል ወጋ የማይሰጣቸው ትርፋቸው እጅግ ትልልቅ የሆኑ ትርፎች ያሉት ነገሮች ናቸው። ለመቋጫ እንዲያገለግለን ምሳሌ ምዕራፍ 17 ከቁጥር 22 ናንብበን ወደ መጨረሻ እናምጣ። ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። ስለዚህም እነዚህ ነገሮች ሁሉ ለእግዚአብሔር በመስጠት በፍጹም ልባችን በእግዚአብሔር በመታመን ጤናማና ደስተኛ ሁለንተናዊ ጤና እየተሞላን መሆን ችንችል። እግዚአብሔር ይርዳን። ምኞታችንና ጸሎታችን ሙሉ ጤንነት እንዲኖራችሁ ሁለንተናዊ ጤናን እንድትጎናጽፉ ነው ጋር ለመሆን ፈቃዳችሁን አድርጋችሁ አብራችሁን ለቆያችሁ ሁሉ ልባዊ ምስጋናችንን ለመግለጽ እንወዳለን። መልካም በረከትም እንደነበራችሁ እናምናለን። ነገም ለእናንተ ያዘጋጀ ነው፣ የተለየ መሰናዶ አለን። በዚሁ በሬዲዮ እንገናኝ። እስከዚያው የጌታ ጸጋ ይብዛላችሁ። በደህና ቆዩን።